የሰላም ሚኒስቴር ከተጠሪ ተቋማቱ ጋር በመሆን በህዝብ ተወካዮች ምክር ቤት ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የሶስት ወራት ስራውን ሲያቀርብ በጥቅሉ ሀገራዊ፣ ቀጠናዊና አህጉራዊ የሰላም ስራዎችን በመስራት ሚኒስቴሩ በትክክለኛ መስመር ላይ መሆኑን ሚኒስትሯ ወይዘሮ ሙፈሪያት ካሜል ተናግረዋል። የቋሚ ኮሚቴው አባላት የዜጎች መፈናቀል እየቀነሰ ቢመጣም የህግ የበላይነት አተገባበር ላይ መዳከም መኖሩን፣ የከፍተኛ አመራሮች የእርስ በርስ ግንኙነት መሻከር፣ የጸጥታው ችግር ከክልሎች አልፎ ዋና ከተማዋ ድረስ መዝለቁን፣ የፌዴራልና የክልል የጸጥታ ኃይሎች ግንኙነት ሆድና ጀርባ መምሰል፣ ዜጎች በተፈጠረባቸው ስጋት የልማት ስራዎቻቸው ላይ መዋል እየተሰናቸው መሆኑ በጥያቄ ተነስቷል። የሚኒስቴር መስሪያ ቤቱ ከተለመደው አካሄድ በተለይም የሀገር ሰላምና አንድነትን በማስጠበቅ ረገድ ስላለው አቅምም ጥያቄዎች ሰፋ ብለው ተነስተዋል። እነኚህ ብቅ ትልቅ የሚሉ ችግሮች ሩቅ አይመስሉም። አሁን ቀርቦ ቅርቦ አዲስ አበባ የገቡበት ሁኔታል በተለይ ጫፍና ጫፍ መሀልም ከተማ በየሰዓታት ልዩነት መሳሪያዎች እንደፈለጉ የሚተኮሱበት ሕገወጥ የሰዎች ሰዎች ዝውውር፣ የጦር መሳሪያ፣ የገንዘብ ዝውውር ከጊዜ ወደ ጊዜ የጨመረ ነው የመጣው ሀገራችን ውስጥ። ይህንን ደግሞ ሕገወጥነትን ለመከላከል ብዙ በርካታ ስራዎች እንደተሰሩም ይታወቃል። ግን ችግሩ መቅረፍ አልቻልንም። መታረቅ ያለበት የፈለገ ልዩነቱን ቢኖረው ልዩነቱ አስቀምጦ ህዝቡ እንዳይጋደል እየተቃጠለ ያለ ህዝብ እንዳይቃጠል እንዳይሞት ከማድረግ አንጻር ግን ለምን ወደ አመራሩ እርቅ ለምን አልገባችሁም የሚል ጥያቄ አለኝ። በጣም ምንም ያልደፈራችሁ ምንም ያልነካችሁ በትግራይ እና በአመራ ያለ አመራር ነው። ወንጀለኞችን መያዙ ላይ ፖለቲካዊ ውሳኔ ያስፈልግ ይሆን የሚለው እረፍት ነስቶናል ያሉት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ተስፋዬ ዳባ በተለይ ለአስፈጻሚ መስሪያ ቤቶቹ ማስጠንቀቂያ መሰል ከረር ያለ እርምጃ እንዲወሰድ የሚያሳስብ ሀሳብ ሰንዝረዋል። ከሁለት ሺህ ስምንት ጀምሮ የሚያሳየን ትሬንድ የሚያሳየን በጣም ኦርጋናይዝድ የሆነ ይህንን አገሪቱ እንድትረጋጋ የማይፈልግ ቡድን አለ። እዛ አካባቢ ላይ ደፈር ማለት ያስፈልጋል። ለዚህም ነው የመጀመሪያው ጥያቄያችን ቀላል ትመስላለች። ቁልፍ ችግሩ ምንድን ነው? በቃ ያቺ ከተፈታች ሌላውን ጠቅላላ ይዘን ቴክኦፍ አድርገን እንሄዳለን። የጸጥታ ማስከበር ስራዎች እየተመጋገቡ አለመሆናቸውንና የጸጥታ መዋቅሩ ተበታትኖ ያለ መሆኑን ያብራሩት የፌዴራል ፖሊስ ኮሚሽን ኮሚሽነር እንዳሻው ጣሰው በየአካባቢው ያልተፈቱ የፖለቲካ ችግሮች መኖራቸው ሁሉም ሰው ወንጀል ከሰራ በኋላም መደበቂያው የብሔር ማንነትና ሃይማኖት እየሆነ መቸገራቸውን፣ መደበኛ ያልሆነ አደረጃጀት አቋም እንዲወሰድበትም ጠይቀዋል። በስራቸው ሂደት ግን ጣልቃ ገብነት ያስቸገራቸው መሆኑን የሚያመላክት ማብራሪያም ሰጥተዋል። እየሆነብን ያለነው ነው። በግልጽ ቋንቋ ለመናገር ጠብ ሲል ስንደፍን ጠብ ሲል ሲንደፍን ነው እየዋልን ያለ ነው። ሰራዊቱ በተሰማራበት ስምሪት ቦታ ሁሉ ረጅም ጊዜ እየቆየ በጣም በትንትን ብሎ እየሰራ ነው ያለው። ነጻ ሆነን እንድንሰራ አርጉን ልቀቁን ነው እኛ እያለ ነው ተው በግልጽ አማርኛ እንደዚህ ነው እያለ ያለ ነው። ወንጀለኞች መለየት ላይ ብዙ ችግር የለብንም። ወንጀለኞች መያዝ ላይ ችግር አለ። ያው በግልጽ ለማስቀመጥ ወንጀለኞች አዲስ አበባ አሉ፣ ወንጀለኞች ክልል ላይ አሉ፣ ወንጀለኞች ውጭ ሀገር አሉ። አዲስ አበባ እና አካባቢው ላይ አሉ። ወንጀለኞች የሚደብቀው ና ክልል ላይ አሉ። ወንጀለኞች የሚደብቀው ሌላ አካል አይደለም። የሚደብቀው አንድም ህብረተሰቡ ሁለትም አመራሩ ነው። በዚሁ ውይይት የብሔራዊ መታወቂያ ጉዳይ ገና በሂደት ላይ ስለመሆኑ የብሔራዊ መረጃና ደህንነት ቅድመ ትንበያ የችግር መከላከል ስራው ላይ ስላለው ብቃትም በጥብቅ እንዲታይ በቋሚ ኮሚቴው አባላት ተጠይቋል። የህገወጥ የሰዎችና የመሳሪያ ዝውውር በሀገሪቱ እያስቸገረ ስለመሆኑ፣ ችግሮች ከተከሰቱ በኋላም የመንገድ መዘጋት እርዳታዎችን በወቅቱ ለማድረስ ፈታኝ ሁኔታን በመፍጠር ተጨማሪ ቀውስ እያስከተለ ስለመሆኑም ተመላክቷል። በአሁኑ ወቅት በሀገሪቱ 140 ሺህ ተፈናቃዮች መኖራቸውን በውይይቱ ተነስቷል። በቀረበው ሪፖ ሪፖርት ላይ ግን ባለፉት ወራት በተለያዩ ምክንያቶች ስለተገደሉና ስለሞቱ ሰዎች ቁጥር እንዲሁም ጉዳት ስለደረሰባቸው ሰዎች የተጠቀሰ ቁጥር የለም። የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ወቅታዊና አፋጣኝ ምላሽ የሚሹና መዋቅራዊና በሂደት የሚፈቱ ችግሮች ይለይተናል። ስራችንንም እየሰራን ነው በማለት ለተነሱ ጥያቄዎች ማብራሪያ ሰጥተዋል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ